እናታቸው ወይዘሮ አበቡ በኩላሊት ህመም ሲሰቃዩ ቆይተው ህይወታቸው በማለፉ ሶስቱ ህጻናት ቤት ውስጥ ብቻቸውን ቀርተዋል። እንደ አባትም እንደ እናትም ሁሉን ሆነው ሲያሳድጓቸው የነበሩ እናታቸው ወይዘሮ አበቡ ባዶ ከሚቀመጥ ውስጥ ኖራችሁ ጠብቁልን ብለው በአደራ መልክ አንድ ግለሰብ ባስረክቧቸው ሁለት ክፍል ቤት ውስጥ ነበር ሁሉን ችለው ልጆቻቸውን ለማሳደግ ሲታትሩ የነበረው። ልጃቸው አያንቱ ሲና እንደምትናገረው አባታቸውን ከስድስት ዓመት በፊት አጥተዋል። የህጻናቱ ታላቅ ወንድ ዘንድም ቢቂላስና ደግሞ ባለፈው ጥቅምት ወር 2012 ዓ.ም የሰብአዊ መብት ተሟጋቹ ጀዋር መሐመድን ጠባቂዎች ለማንሳት የተደረገውን ጥረት ተከትሎ በተካሄደው የተቃውሞ ሰልፍ ላይ በአምቦ ከተማ ውስጥ በመንግስት የጸጥታ ኃይል እንደተገደለ የተገለጸው ወንድሜ እናቴ ከቤት አትውጣ እያለችው ነበር። የአምቦ ከተማን ተቃውሞ ሰልፍ ለማየት ወጥቶ ጭንቅላቱ ላይ በጥይት ተመትቶ የተገደለው ወንድማችንን አተን፣ አባታችንን እናታችንን አተን። በጣም በሐዘን ነበረ የምንኖረው። አንድም ሰው ከጎናችን አልነበረም። ኑሮም በጣም ከብዶን ነበር። ልጆቻቸውን ጉሊት ውስጥ በመቀመጥ እንጀራ፣ አምባሻና አንዳንድ ጥቃቅን ነገሮችን በመሸጥ ለማሳደግ ሌት ተቀን የሚለፉት እናት በኩላሊት ሕመም ምክንያት ከቤት መውጣት በተሳናቸው ጊዜ ሸንኮራ በመሸጥ ቤተሰቡን ለመደገፍ ሲሞክር የነበረው የልጃቸው ቢቅላ ሞት ሀዘንም ክፉኛ የጎዳቸው እናት ሐዘኑና የኩላሊት ሕመማቸውን መቋቋም ሲያቅታቸው ሶስቱንም እድሜያቸው ከሰባት እስከ አስራ አምስት የሆኑ ሴት ልጆቻቸውን ባዶ ቤት ውስጥ ትተው እስከ ወዲያኛው አሸለቡ። ታሪኩ በፌስቡክ እንዲሁም ሌሎች የማህበራዊ ትስስር ደረገጾች ተለቀቀ። የሰሙትም ተቀባበሉ። ኮሚቴም ተዋቀረ። ካለፈው ሁለት ሳምንት ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ ከሀገር ውስጥና ውጭ ሀገር ከሚኖሩ በጎ ፈቃደኞች የተሰበሰበውን ድጋፍ የኮሚቴው ሰብሳቢ አቶ ነገር ጉማ እንዲያብራራሉ ኮሚቴ ኦሬዲ አሁን ወደ ስራ ገብቶ በአሁኑ ሰዓት በሁለት በኢትዮጵያ ንግድ ባንክ እና በኦሮሚያ ኮፐሬቲቭ ባንክ ወደ ሰባት መቶ አርባ ስምንት ሺ ስምንት መቶ ሰማንያ ስድስት ብር ባንክ ላይ ገቢ ተደርጓል። ሌላኛው እንደዚሁ ደግሞ የተለያዩ ሰዎች ለግንባታ የሚውል ድንጋይ፣ ጠጠር፣ አሸዋ ሲሚንቶ፣ ቆርቆሮ፣ ቢስማር የሚሆኑትን ደግሞ ቃል የገቡ ለማቅረብ የተዘጋጁ ሰዎች አሉ። አንድ ላይ ስናሰባስብ እስካሁን ድረስ የተደረገው ቃል የተገባና ከገባው ሁለት ሚሊዮን በላይ ነው ማለት ነው። ስለዚህ ይህ ነገር ደግሞ በትናንትና አይለት የጠራቶችን ቤት ለመስራት ቃል የገባ አንድ ወንድማችን አምሩ ቡልቶ የሚባል ትላንትና ተረክበዋል። በቅርቡ ግንባታው ኦልሬዲ ነቂ ገረንጎዳ ግንባታው ይጀመራል። አሁን ህጻናቱን በተመለከተ እድሜያቸው ከአስራ አምስት ዓመት በታች እንደሆነ ነው የሚገለጸው እና የተሰጣቸውን የተለያየ ድጋፍ እንዴት ነው ሊያስተዳድሩ የሚችሉት? ከዚህ በፊት ከአራት ዓመት የተቋቋመ እዛው በአምቦ ልጆች የሚመራና አካባቢ ላይ እነዚህ ነት ችግር ሲደርስ የሚደርስ አንድ ቡድን ነበረ። ይሄን ግን ለየት የሚያደርገው ምንድን ነው? ይህን ጉዳይ ከሰማን በኋላ ወደ ሶሻል ሚዲያ ከወጣ በኋላ ሀገር ውስጥም ወደ ውጪም ሰራይቶ ብዙ ሰዎች ናቸው ይሄንን ጉዳይ ይመለከተኛል፣ እኔ መርዳት አለብኝ ብሎ እጃቸውን የክቱበት ማለት ነው። ግን ምንድነው በፋይናንሱ በኩል ትላንትና ፎርማል ሚቲንግ አድርገናል። ያ ፎርማል ሚቲንግ ምንድነው የፋይናንስ ሁኔታ ፋይናንሱ ሂደቱን በጠበቀ በአምቦ ከተማ የፋይናንስ አላፊ አቶ ደቻሳ ቱባ በሚመራ የፋይናንስ ቡድን ተቋቁሟል። ያ ፋይናንስ ቡድን ምንድነው ሄብር በአግባቡ ስራ ላይ እንዲውል እነኝህ ልጆች ደግሞ ከእድሜያቸው ከአስራ አምስት አመት በታች ስለሆነ ብራቸው ሌላ በሸርሲቶች እንዳይጠለፍ በኃላፊነት ይቆጣጠራል ማለት ነው። ባንክም የፋይናንሱን ሁኔታ ኮንፎርሜሽኑን ከከተማ አስተዳደር ፋይናንስ ቢሮ አላፊ እየወሰደ ከሱ ስር ደግሞ የተቋቋሙ የተለያዩ ኮሚቴዎች አሉ። እነሱ ኮሚቴዎች ጋር ተነጋግሮ ብሩ ምን መሆን አለበት፣ እንዴት መሆን አለበት የሚል ማለት ነው። በአሁን ሰዓት ብሩ ኦልሬዲ የሚነካ ነገር አለ። ምክንያቱም ቤቱን ለመስራት ቃል የገቡ ሰዎች የተለያዩ ሰዎች ናቸው። ወደፊት ደግሞ ይሄ ብር ምን መሆን አለበት፣ እንዴት ነው መሆን ያለበት የሚለው ደግሞ ፋይናንሱን ስርዓቱን ጠብቆ ነው የሚከናወነው ማለት ነው። የሚኖሩበትም ቤት ከተሰራ በኋላ ለሱቅ ነገር ወይ ደግሞ እንደሚያከራዩ ነገር ኮንቲኒስሊ መንዝል የሚያገኙትን ነገር እንደሚሰሩ፣ ይሄ ሂደቶችን ቅደም ሁኔታዎች ተጠናቆ እየተካሄደ ነው ማለት ነው። ለወደፊቱ ቀጣይነት ይኖረዋል ወይ ይሄ የበጎ ተግባር አገልግሎት? በተጀመረው ነገር ላይ ቆመን ኮመንሊ እንደ ኦሮሚያም እንደ ኢትዮጵያ፣ እንደ ዓለምም ተደራሽነቱን አሰብተን እንደዚሁ አባትና እናት የሌላቸው እነዚህ አይነት ሰዎችን ወደፊት እያመጣን እንዲረዱም ያደርጋል ማለት ነው። ይሄ የተቋቋመው እንትን እናስፈዋለን አያንቱ ለተደረገላቸው ሁሉ ደስታና ሐዘን የተደበላለቀበት ስሜት ባመነጨው እንባ ምስጋና አቅርባለች። ላደረጋችሁልን ነገር ሁሉ እጅግ በጣም አድርጌ ያመሰግናለሁ። ከጎናችን ለቆማችሁ ሁሉ በጣም እናመሰግናለን። በቃ በጣም ደስ ብሎናል። रमी कैडिम्स नकुरा खांबो